ይህ ቪዲዮ ሊወርድ ስለሚችል ለብዙዎች ሼር እንድታደረጉ ፈልጋሉ። በመጀመሪያ ይህን ቪዲዮ ሼር ኮፒሊንግ አድርጋችሁ ጀምሩ። የዩቲዩብ ቪዲዮ በቀላሉ ወደ ስልካችሁ ወይ ደግሞ ወደ ኮምፒውተራችሁ የምታወርዱበትን ድረገጽ ነው ምናግራችሁ። ይህ ድረገጽ አሪፍነቱ ምንድን ነው? ግርግር የለውም። በምትፈልጉት ሳይዝ በምትፈልጉት ኳሊቲ ማውረድ የሚችሉበት ነው። ምናልባት ድረገጽ እዚህ ላይ መልቀቅ ስለማይፈቅድልኝ ያለው አማራጭ ቴሌግራም ቻናል ላይ ሊንኩን አስቀምጥላችኋለሁ። እሱ ሊንክ ላይ ትገቡ እና በምታዩቱ መልክ እዚህ ጋር ፔስት ሚላለ ከርሰሩ የሚታያችሁ ከሆነ እዚህ ጋር ፔስት ዩአርኤል ሊንክ ይላል። ዩአርኤል ሂር ዛት ሚንስ ዩቲዩብ ላይ የምትፈልጉትን ቪዲዮ ሼር ትሉና ኮፒ ሊንክ ብላችሁ እዚህ መታችሁ ኮፒ ታረጋላችሁ። ከዛ ዳውንሎድ የምትል ምልክት አለች። እሷን ትጫናላችሁ በምትፈልጉት ኳሊቲ አውርዳችሁ ወደ ሞባይላችሁ ና ወደ ኮምፒውተራችሁ ማስቀመጥ ትችላላችሁ